ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የሜትሮሎጂ ድርቅ የሜትሮሎጂካል የአየር ንብረቱ ከመደበኛ በታች መሆኑ ድርቅ አለው ነው ይህን ነው። ማለት ምን መጣ የምለው ነገር ደግሞ ከሚመለከተው አጋር ድርጅቶች ጋር ማየቱ በጣም አስፈላጊ ነው የሆነው ማለት ነው። የብሔራዊ ሚቴዎሮሎጂ ኤጀንሲ ዋና ዳይሬክተር አቶ ዱላ ሻንቆ ናቸው የሰማችኋቸው። ኢትዮጵያ ውስጥ ስለተከሰተው የዝናብ እጥረት ከተናገሩት የተወሰደ ነው። አምስት ወር ስለቆየ ስናቡ እነገ ይዘንባል፣ በመጪው ወር ይዘንባል፣ ቀጣዩ ወር ይዘንባል እየተባለ ነበር። ተስፋ እያደረጉት ምንም እንትን ሳይዘንብ ቀርተዋል። እስከዛ ድረስ ከብቶቹ አልቋል። ከብቶች ካለቁ በኋላ ራሳቸውን የሚያጠፉ ሰዎች አሉ፣ በድርቅ የሞቱ ሰዎች አሉ። ጤና ይስጥልን። የተከበራቸው የተከበራችሁ አድማጮቻችን እንደምናምሽታችኋል። ይህ በየዕለቱ ከምሽቱ ሶስት ሰዓት እስከ አራት ሰዓት በ19 በ21ና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የአንድ ሰዓት ፕሮግራም ነው። የዛሬ ረቡዕ ናሐሴ 6 2007 ዓ ም ምሽት ፕሮግራም አስተናጋጆቻችሁ ሰሎሞን አባተና ሰለሞን ክፍሌ እንሆናለን። ንጉሡ ታምሬ ፕሮግራሙን ይመራል። ልዩ ልዩ ቅንብሮች ያሉን፣ አብራችሁን አምሹ። አሁን በቅድሚያ የዓለም ዜና በዘንድሮው ክረምት በአብዛኞቹ የኢትዮጵያ አካባቢዎች የዝናብ እጥረት መከሰቱን ብሔራዊ ሚቴሮሎጂ ኤጀንሲ አስታወቀ። ለችግሩ ምላሽ ለመስጠት በምክትል ጠቅላይ ሚኒስትሩ የሚመራ ብሔራዊ የአደጋ መከላከል ኮሚቴ መቋቋሙ ተገልጿል። እጥረቱ በሰውና በእንስሳት ላይ ያደረሰው ጉዳት ስለመኖሩ መንግሥት እስካሁን ዝርዝር መግለጫ አልሰጠም። በምሽቱ የአብይ ርዕሳችን ዘገባ ከሚመለከተው ባለሥልጣን ጋር ቃለ ምልልሳለን። የደቡብ ሱዳን ፕሬዝደንት ሳልቫኪር ማያርዲትና የተቃዋሚዎቹ መሪ ዶክተር ሪያክ ማቻር የሰላም ስምምነቱን ለማጠናቀቅ ነገ አዲስ አበባ እንደሚገቡ የኢጋድ ዋና አደራዳሪ አቶ ስዩም መስፍን አስታውቀዋል። ሁለቱ መሪዎች እንደሚገናኙ የተሰማው ግን ተደራዳሪዎቹ ወገኖች ወደ ስምምነት ስለመቃረባቸው ምንም ፍንጭ ባልታየበት ሁኔታ ነው። እስክንድር ፍሬው ከአዲስ አበባ ተጨማሪ አለው። ልክ የዛሬ ሳምንት ሌላ ዙር ድርድር የጀመሩት የደቡብ ሱዳን ተፋላሚ ወገኖች አሁንም መነጋገራቸውን ቀጥለዋል። ድርድሩ እየተካሄደ ያለውም ኢጋድ ፕላስ የተሰኘው አደራዳሪ ቡድን ባዘጋጀው ረቂቅ የማቻቻል የስምምነት ሰነድ ላይ ነው። ከስምምነት ስለመቃረባቸው ግን የተረጋገጠ ነገር የለም። የተቃዋሚዎቹ ዋነኛ ተደራዳሪ ታባን ደንጋይ እንዲያውም አሁንም ልዩነታችን ሰፊ ነው ሲሉ ወደፊት አለመራመዳቸውን ለቪኦኤ አስረድተዋል። ትናንት በሀገር ውስጥ የመገናኛ ብዙኃን የተጠቀሱት ዋነኛው የኢጋድ አደራዳሪ አምባሳደር ስዩም መስፍን ግን በተያዘው ቀነገደብ ማለትም የፊታችን ሰኞ ነሐሴ አስር ከስምምነት እንደሚደረስ ተናግረዋል። በዚህ ሰነድ ላይ ድርድር ከጀመሩ እንግዲህ ሰንብተዋል። በሚቀጥሉት አራት አምስት ቀናት ይቋጩታል ተብሎ ይጠበቃል። ፕሬዚደንት ሳልቫኪር ና ዶክተር ሪያክ ማቻር አዲስ አበባ ገብተው ከቡድኖቻቸው ጋር ተቀላቅለው ይህንን ለመቋጨት ይሞክራሉ። አቶ ስዩም ይህንን የተናገሩት የኢትዮጵያ የኬንያ ና የኡጋንዳ መሪዎች ሚኒስትሮች በዚሁ የደቡብ ሱዳን ጉዳይ ላይ በኢንቴቤ ካደረጉት ስብሰባ በኋላ ነው። ስምምነቱ ይፈረማል ተብሎ በሚጠበቅበት የፊታችን ሰኞም የኢጋድ የመሪዎች ጉባኤ እንደሚካሄድ ዋነኛው አደራዳሪ ጠቁመዋል። የደቡብ ሱዳን ፕሬዝዳንት ሳልቫኪር ማያርዲትና ተቀናቃኛቸው ዶክተር ሪያክ ማቻር ድርድሩን ለማጠቃለል በሚል ወደ አዲስ አበባ ሲመጡ የመጀመሪያቸው አይደለም። ለመጨረሻ ጊዜ የመጡበትና ባለፈው የካቲት የተካሄደው ድርድር ያለ ውጤት ነበር የተበተነው። በዚህኛው ዙር ግን የተለየ ሁኔታ እንደሚኖር በርካቶች ተስፋ አድርገዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ በናይጄሪያዋ ቦርኖ ክፍለ ሀገር በሚገኝ ህዝብ የሚበዛበት ገበያ ላይ ቢያንስ አርባ ሰባት ሰው የገደለውን የትናንቱን የቦምብ ጥቃት ዩናይትድ ስቴትስ አጥብቃ አውግዛለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ጃንኪርቢ ባወጡት መግለጫ ለጥቃቱ እስካሁን ኃላፊነት የወሰደ ባይኖርም ድርጊቱ የተፈጸመው ጽንፈኛው የህውከት ቡድን ቦኮ ሀራም በቅርብ ሳምንታት በብዙ መቶዎች የሚቆጠሩ ሰዎችን ገድሏል ተብሎ በሚከሰስበት አካባቢ መሆኑን ጠቅሰዋል። ለሞቱት ሰዎች ቤተሰቦችና ወዳጆች የመንግስታቸውን የሐዘን መግለጫ ያሰሙት ኪርቢ ይህንንና የቀደሙትን ጥቃቶች የፈጸሙትን ይዞ ለፍርድ ለማቅረብ ናይጄሪያ የምታደርገውን ጥረት መደገፋችንን እንቀጥላለን ብለዋል። የናይጄሪያ ህዝብ ከሁከትና ከሽብር ነጻ ሆኖ መኖር ይገባዋል ሲሉ አክለዋል። የአሜሪካው የውጭ ጉዳይ መስሪያ ቤት ቃል አቀባይ ለትናንቱ ጥቃት የናይጄሪያ መንግስት የጸጥታ ባለስልጣናት ዋናው ተጠርጣሪ ቦኮ ሃራም እንደሆነ ተናግረዋል። አድማጮች፣ ዜና በቀጥታ የሚተላልፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። የተባበሩት መንግስታት ድርጅት የሊቢያ ልዩ ልዑክ የሀገሪቱ ተዋጊ ኃይሎች በአፋጣኝ የብሔራዊ አንድነት መንግስት እንዲመሰርቱ ጠይቀዋል። ዓለም አቀፍ እውቅና ያለው የሊቢያ መንግስት ጠቅላይ ሚኒስትር አብዱላ አልጢኒ የሀገራቸው ህዝብ ከጠየቀ ስልጣን ለመልቀቅ ምንጊዜም ዝግጁ መሆናቸውን ገልጸዋል። ጠቅላይ ሚኒስትሩ በቴሌቪዥን ቀርበው ለህዝባቸው ጥያቄዎች በቀጥታ መልስ በሰጡበት ወቅት ብዙ ጥያቄዎች ለአገልግሎቶች መጓደል መንግስቱን ተጠያቂ አድርገዋል። በጠቅላይ ሚኒስትሩ የሚመራው በምስራቃዊቱ ቶብሩክ ከተማ የሚገኘው እውቅና ያለው መንግስትና በእስላማውያን ኃይሎች የሚደገፈው ትሪፖል የሚገኘው መንግስት ትላንት ማክሰኞ ለአዲስ ድርድር መቀመጣቸው ተዘግቧል። ተቀናቃኞች ወገኖች ሁሉ በድርድሩ ላይ መገኘታቸው በመጪዎቹ ሦስት ሳምንታት ውስጥ የሰላም ስምምነት ሰነድ ለመፈራረም እንደሚቻል የሚጠቁም በጎ ምልክት ነው ብለዋል የመንግስታቱ ድርጅት ልዑክ በርናርዲኖ ሊዮን። እስላማዊ መንግሥት ነኝ የሚለው ቡድን የግብፅ ቅርንጫፍ ባለፈው ወር የጠለፈውን ክሮኤሽያዊ አርዶ መግደሉን ዛሬ አስታወቀም። የአስከሬኑ ፎቶ ነው ያለውንም በኢንተርኔት አውጥቷል። ግብፅ ውስጥ ይሠራ የነበረው የ30 ዓመቱ ቶሚስላቭ ሳሎፔቪች መገደሉን ለማረጋገጥ አለመቻላቸውን የክሮኤሽያ ጠቅላይ ሚኒስትር ዞራን ሚላኖቪች አመልክተዋል። የሁለት ልጆች አባት የሆነው ክሮኤሽያዊ መገደሉ ከተረጋገጠ ራሱን የሲናይ ጠቅላይ ግዛት ብሎ የሚጠራውና ለእስልምና መንግሥት ቡድን ማደሩን የገለጸው የግብፁ ቡድን የምዕራብ ሀገር ሰው ሲገድል የመጀመሪያ መሆኑ ነው። የእስልምና መንግሥት ግብራበሩ ቡድን በትዊተር ባወጣው ፎቶ ላይ የተቆረጠ ጭንቅላት በወደቀው አካሉ ላይ ኖሮ ከጎኑ ደግሞ አሸዋ ውስጥ የተሻጠ ጩቤ ይታያል። ሰውየውን የገደልነው ሀገሩ በእስልምና መንግሥት ቡድን ላይ በሚካሄደው ጦርነት ውስጥ በመግባቷ ምክንያት ነው። የሰጠናችሁ የጊዜ ገደብም አልፏል የሚል መግለጫም በአስከሬን አጠገብ ተቀምጧል። ቡድኑ ክሮኤሽያዊውን በጠለፈበት ወቅት የግብፅ መንግሥት ያሰራቸውን ሙስሊም ሴቶች እንዲፈታ ጥያቄ አቅርቦ እንደነበር ተዘግቧል። የሶሪያ መንግሥት ዋና ከተማይቱ ደማስቆ አካባቢ ባካሄደው የአየር ድብደባ ቢያንስ 36 ሰው መገደሉን የሀገሪቱ የመብቶች ተሟጋቾች አስታወቁ። የኢራን የውጭ ጉዳይ ሚኒስትር መሐመድ ጃቫድ ዛሪፍ ደማስቆ ከመግባታቸው ከጥቂት ሰዓታት በፊት አዲስ ሁከት መቀስቀሱም ታውቋል። ዛሪፍ ደማስቆ የገቡት ዓመታትን እያስቆጠረ ያለውን የሶሪያ የእርስ በርስ ጦርነት ሊያስቆም ይችላል ያለችውንና ለተባበሩት መንግስታት ድርጅትም የማቅረብ ዕቅድ ያላቸውን የኢራን አዲስ የሰላም ሐሳብ ይዘው እንደሆነ ተነግሯል። እንግሊዝ ውስጥ የሚገኘው የሶሪያ የሰብአዊ መብቶች ቃፊር የሚባለው ቡድን ዛሬ ባወጣው ሪፖርት ማለዳ ላይ አማጽያኑ ባደረሱት የከባድ መሣሪያ ድብደባ ቢያንስ አምስት ሰው መገደሉንና 60 መቁሰሉን አመልክቷል። ድብደባውን ተከትለው የመንግሥቱ ኃይሎች በከፈቱት የአየር አጸፋ 31 ሰው መገደሉንና 120 ሰው መቁሰሉን ገልጿል። ቻይና የገንዘቧ ምንዛሪ ለሁለተኛ ተከታታይ ቀን እንዲያሽቆለቁል ዛሬም ዛሬን ፈቅዳለች። ትናንት ማክሰኞ የወሰደችው ድንገተኛ እርምጃ በዓለም ገበያዎች ላይ ንጠትን መፍጠሩና ከንግድ ተፎካካሪዎቿ ጋር ውጥረት ሊያመጣ እንደሚችልም ተገልጿል። የቻይናው ዩዋን የመግዛት ወይም የምንዛሪ አቅም ዛሬ 1.6 ከመቶ የወረደ ሲሆን ትናንት በሁለት ከመቶ ወድቆ እንደነበር ይታወሳል። እንዲህ አይነቱ ከፍተኛ የምንዛሪ ማሽቆልቆል ዮዋንን ሲያጋጥመው ባለፉት አስር ዓመታት ውስጥ የትናንትናውና የዛሬው የመጀመሪያ መሆኑ ነው። የኮሪያው መሪ ኪም ጆንግ ኡን ምክትል ጠቅላይ ሚኒስትራቸው እንዲገደሉ ትዕዛዝ መስጠታቸውን ከደቡብ ኮሪያ የወጣ ዘገባ ጠቁሟል። ምክትል ጠቅላይ ሚኒስትሩ ቾ ዮንጎን የተገደሉት ባለፈው ግንቦት በኪም የደን ፖሊሲ ደስተኛ አለመሆናቸውን ባለፈው ግንቦት የተናገሩ ጊዜ መሆኑን ለፒዮንግያንግ ቅርበት ያለው ያለውን ምንጭ ጠቅሶ የደቡብ ሶሪያው የደቡብ ኮሪያው ይቅርታ የዜና አውታር ዮንሃብ ዘግቧል። የደቡብ ኮሪያ የውህደት ሚኒስቴር የዘገበውን እውነትነት ባያረጋግጥም ቾ ግን ላለፉት ስምንት ወራት ከእይታ መጥፋታቸውን ገልጿል። አፍሪካ ውስጥ አዲስ የልጅነት ልምሻ ወይም የፖሊዮ ምልክት ሳይታይ አንድ ድፍን ዓመት ማለፉ ተገለጸ። የመጨረሻው ፖሊዮ መተላለፍ የታየው የዛሬ ዓመት ሶማሊያ ውስጥ የነበረ ሲሆን የሶማሊያ መንግሥት እስካሁን ፖሊዮ በይፋ መጥፋቱን አላሳወቅም። ዜናው በቃ ይህ፣ የአሜሪካ ድምፅ ራዲዮ ጣቢያ ነው። አሁን በሁለተኛው ክፍለ ጊዜ ከሚቀርቡ ቅንብሮች አንዱን ለቅምሻ በኢትዮጵያ በርካታ አካባቢዎች የዝናብ ስርጭቱ በእጅጉ ዘግይቶ በመጀመሩ በከብት እርባታ የሚተዳደሩ የአፋርና የኢሳ አካባቢዎች መጎዳታቸውን የማህበረሰቡ ተወካዮች በማሳወቅ ላይ ናቸው። የተወሰኑ የአካባቢው ባለሥልጣናት ያስተባበሯቸው ጥቂት የኦሮሞ ብሔረሰብ አባላት ጥፋቱ ላይ አልነበሩም ማለት አይቻልም። ነገር ግን ተጠቂዎቹ በአጽንኦት ነው በአጽንኦት እንደገለጹት አካባቢው የኦሮሞ ብሔረሰብ ወገኖቻችን ይህንን ጥቃት አላደረሱብንም ብለዋል። ይቅርታ፣ የሰማችሁት የሰመጉ ጽህፈት ቤት ዳይሬክተር አቶ ብጻተ ተረፈን ነው በኦሮሚያ ብሔራዊ ክልላዊ መንግስት ምዕራብ ሸዋ ዞን ኖኖ አሎ ከተባለው ቀበሌ ስለተፈናቀሉ አማሮች የገለጹትን ነው። አሁን የዕለቱ አብይ ርዕስ በዘንድሮው ክረምት በአብዛኞቹ የኢትዮጵያ አካባቢዎች የዝናብ እጥረት መከሰቱን ብሔራዊ ሚቴዎሮሎጂ ኤጀንሲ አስታውቋል። ይህንኑ መነሻ በማድረግ በምክትል ጠቅላይ ሚኒስትሩ የሚመራ ብሔራዊ የአደጋ መከላከያ ኮሚቴ መቋቋሙ ተገልጿል። የዝናብ እጥረቱ በሰዎችና በእንስሳት ላይ ያደረሰው ጉዳት ስለመኖሩ መንግሥት እስካሁን የሰጠው ዝርዝር መግለጫ የለም። የአሜሪካ ድምፅ ራዲዮ ያነጋገራቸው የአፋርና የኢሳ ማህበረሰብ መሪዎች ግን ሰዎቹና በርካታ ከብቶች መሞታቸውን ገልጸው የክልልና የፌዴራል መንግስት እንዲሁም ዓለም አቀፉ ማህበረሰብ የእርዳታ እጃቸውን እንዲዘረጉ ተማጽነዋል። እስክንድር ፍሬው ተከታዩን ዘገባልከዋል። የኢትዮጵያ ብሔራዊ ሜትሮሎጂ ኤጀንሲ በኤልኒኖ ተጽዕኖ ምክንያት የዝናብ እጥረት መከሰቱን ይፋ ያደረገው ትናንት ለጋዜጠኞች በሰጠው መግለጫ ነው። የክረምቱ ዝናብ በሰኔ ወር የተሻለ መጠን እና ስርጭት እንደነበረው ኤጀንሲው አስታውሷል። በሐምሌ ወር ግን በበርካታ የሀገሪቱ አካባቢዎች ላይ የዝናብ እጥረት ተከስቷል ብሏል። የዝናቡ መጠን ማነስ በእርሻ ስራ አጀማመር ላይ ተጽዕኖ ማሳደሩንም አመልክቷል። በክረምት ወቅት ወደ ተለያዩ ግድቦች መግባት የነበረበት የውሃ መጠን መቀነሱንም ጠቅሷል። የዝናብ እጥረት ስለመ ቱ ለመንግስት አካላት ካሳወቀ ከሳምንታት በኋላ መግለጫ የሰጠው ኤጀንሲው በሰውና በእንስሳት ላይ የደረሰ ጉዳት ስለመኖሩ በዝርዝር አላስቀመጠም። ዛሬ ቪኦኤ ያነጋገራቸው የብሔራዊ ሜትሮሎጂ ኤጀንሲ ምክትል ዋና ዳይሬክተር አቶ ዱላ ሻንቆ የዝናቡ እጥረት ያመጣውን ተጽዕኖ የሚያጠኑት ሌሎች አካላት ናቸው ብለዋል። እስካሁን ይህንን ኢምፓክት አምጥቷል፣ ይህ እንደዚህ አምጥቷል ማለት አልችሉም። ዳታው ተሰብስቦ አልመጣም። የሚመለከታቸው መስሪያ ቤቶች ሰብስቦ አለረሲ ያደርጋሉ ብዬ ነው የምገምተው። የዝናብ እጥረት ተከሰተባቸው በተባሉት አካባቢዎች አሁን ድርቅ አለ ማለት እንችላለን። ድርቅ ተከስተዋል የሚለው አገላለጽ የዝናብ እጥረት የተከሰተባቸውን አካባቢዎች ይገልጻሉ ወይ ማለት በመቶዶሎጂ በሜቶዶሎጂ ሳይንስ እናየው እንትኑ ተከስተዋል ማለት ነው ማለት እንችላለን። ጥረቱ ታይተዋል ማለት ነው። ስለዚህ የሜቶዶሎጂ ቃላት ስንጠቀም ድርቅ አለ ማለት ነው እንደዚህ አካባቢ ማለት ነው። ድርቅ ተከስተዋል፣ ራብ ተከስተዋልም አልተከሰተምም ለማለት ግን ጥናት ያስፈልጋል ነው የሚሉት የራሳቸው ለምሳሌ ይህን ነገር ማየት አለባቸው። ከምመለከታቸው እንትኖች ጋር ምንድን ነው የሚለው ነገር መደመታየት አለበት። እኔ ያልኩ የሜቶዶሎጂ ድርቅ የሜቶዶሎጂ ቃል የአየር ንብረቱ ከመደበኛ በታች መሆኑ ድርቅ አለው ነው ይህን ነው ማለት። ምን መጣ የሚለው ነገር ደግሞ ከሚመለከተው አጋር ድርጅቶች ጋር ማየቱ በጣም አስፈላጊ ነው። የሆነ ማለት ነው። እንዴት ነው ምን ያህል ሰው ተጎዳ ምን ያህል ከብት ተጎዳ የሚለው ነገር በዳታ ተደግፎ ማያ ማየት ይፈልጋል ማለት ነው። የዝናብ እጥረቱ በከፍተኛ ሁኔታ ከተከሰተባቸው አንዱ የአፋር ክልል ነው። በዚሁ ክልል በተከሰተው ድርቅ እስከ 240 የሚደርሱ ፍየሎችና ግመሎች መሞታቸውን የሚያሳዩ መረጃዎች እንዳሉ በሪፖርተር ጋዜጣ የተጠቀሱት የክልሉ ኮሚኒኬሽን ቢሮ ባለሙያ ኡስማን እድሪስ ሙሳ ተናግረዋል። በሀገሪቱ በርካታ አካባቢዎች የተከሰተውን የዝናብ እጥረት በማስመልከትም በምክትል ጠቅላይ ሚኒስትር ደመቀ መኮንን የሚመራ ብሔራዊ የአደጋ መከላከል ኮሚቴ መቋቋሙ ታውቋል። የኮሚቴው መቋቋም ችግሩ ከዚህ ቀደም ከነበሩት የከፋ መሆኑን አያሳይም ይላሉ አቶ ዱላ። ኤልኒኖ ዘንድሮ ብቻ አይደለም የምትከሰተው። ኤልኒኖ ሁልጊዜ ይከሰታል። 1989 ነበረ፣ በፈረንጆች 2002 ነበረ፣ በፈረንጆች 1997 ነበረ ነበረ። ይሄ ሁልጊዜ ያለ ነገር ነው። አብረንም መኖር መቻል አለብን። ስለዚህ በዚህ አይነት ዝናብ የሚያጥርበት ጊዜ ሁነታውን የሚከታተል መንግስት አካል ይፈጠራል ማለት ነው በፍጠበቅበት ለመከታተል አስፈላጊውን እርምጃ ለመውሰድ አስፈላጊውን ክትትል ለማድረግ ቅርብ ክትትል ያስፈልጋል ማለት ነው። ኤልኒኖዎች በሚከሰቱበት ጊዜ ሁልጊዜ እንደዚህ አይነቶች ነገሮች ይከሰታሉ። ይሄ አዲስ ነገር አይደለም ማለት ነው። ከብሔራዊ ሜትሮሎጂ ኤጀንሲ ተግባራት አንዱ ከዝናብ ስርጭት አኳያ ሊከሰት የሚችለውን ሁኔታ በማጥናት የቅድመ ማስጠንቀቂያ መረጃ ማሰራጨት ነው። የዝናብ እጥረት እንደሚኖር በመግለጽ መረጃ ያሰራጨ ነው፣ ቀደም ብለን ነው ብለዋል አቶ ዱላ። ቅድመ ማስጠንቀቂያ መስጠት ይቻላል ተሰጥቷል በደንብ ነው ሰጠናቸው። ማለት እያንዳንዱ ይህ ሊሆን እንደሚችል ሐምሌ ውስጥ ቀድማችሁ ተንበያችሁ ሰጥታችኋል መረጃ ግንቦት ላይ ሰጥተናል። ግንቦት አስቀድመን ሰጥተናችኋል ማለት ነው። ለምመለከተው ሁሉ አሰራጭተናል ማለት ነው። ለምመለከተው ሁሉ ስናስራጭ እያንዳንዱ ኤልኒኖ ስለሚከሰት የኤልኒኖ ተጽዕኖ ደግሞ እንደዚህ እንደዚህ ስለሚያመጣ አስፈላጊ ጥንቃቄ እንዲደረግ ለምመለከተው ሁሉ ተሰራጭተዋል ማለት ነው። ውሃ ሴክተሩ በራሱ ውሃ ላይ፣ ግብርና በራሱ ግብርና፣ ጤና በጤና የተለያዩ አካላት የራሳቸውን እርምጃ ወስዳሉ ማለት ነው። በቀጣዮቹ ሁለት ወራት በተለይም በነሐሴ ወር የተሻለ ዝናብ እንደሚጠበቅ የብሔራዊ ሜትሮሎጂ ኤጀንሲ አመልክቷል። በመጪው በጋ የሚጠበቀው ጠንከር ያለ ዝናብም አዎንታዊና አሉታዊ ተጽዕኖ ሊኖረው እንደሚችል ነው ያስረዳው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ በኢትዮጵያ በርካታ አካባቢዎች የዝናብ ስርጭቱ በእጅጉ ዘግይቶ በመጀመሩ በከብት እርባታ የሚተዳደሩ የአፋርና ኢሳ አካባቢዎች መጎዳታቸውን የማኅበረሰቦቹ ተወካዮች በማሳወቅ ላይ ናቸው። በድርቁ የተነሳ በአንዳንድ አካባቢዎች የሰዎች ሕይወት መጥፋቱን፣ በርካታ እንስሳት መሞታቸውን የአሜሪካ ድምፅ ራዲዮ ከአፋርና ኢሳ ማኅበረሰቦች መሪዎች ካገኘው መረጃ ለመረዳት ተችሏል። የፌዴራልና የክልል ባለሥልጣናት በአንዳንድ አካባቢዎች የአስቸኳይ ጊዜ እርዳታና የከብት መኖ ማቅረብ መጀመራቸውን ለመረዳት ችለናል። ስርጭቱ ግን አሁንም በስፋት በድርቁ የተጠቁ አካባቢዎችን ያዳረሰ አይደለም። በትላንትናው ዕለት ከአፋር ብሔር መሪዎች ጋር የተወያየው ሄኖክ ሰማግዜር ዛሬ ምሽት ከኢሳ ብሔር ባህላዊ መሪ ኡጋሳዊ ምክር ቤት አቶ አሶዌ አርጎቤን አነጋግሯል። አካባቢ ሰ አካባቢ፣ ለምሳሌ ከደወል ጀምሮ እስከ መደና ድረስ መሀል ያሉት ያው እስከ ስድስት ስድስት መቶ ኪሎ ሜትር ነው ርቀቱ፣ ማን ነው ርዝመቱ፣ ስፋቱ ድሞ እስከ አምስት መቶ በላይ ነው። እዛ አካባቢ ነው ሰዎች ያሉት። እንደሚታውቀው ወይም እንደሰማ ያው እስከ አምስት ወር ድረስ ዝናብ ዘገይቷል። ከብቶቹ አልቋል። ከብቶች ከብት የሚባል ነገር የለም። አምስት ወር ስለቆየ፣ ስናቡ እነገ ይዘንባል በመጪ ወር ይዘንባል ቀጣይ ወር ይዘንባል እየተባለ ነበር ተስፋ እያደረጉት ምንም እንትን ሳይዘንብ ቀርተዋል። እስከዛ ድረስ ከብቶቹ አልቋል። ከብቶች ካለቁ በኋላ ራሳቸውን የሚያጠፉ ሰዎች አሉ። በድርቅ የሞቱ ሰዎች አሉ። ለምሳሌ በእንዱፎ አካባቢ እንትን ከሰላሳ ሰው እስከ ስልሳ ሰው በላይ መቶ ይባላል። እርግጠኛ አይደለሁም ግን ከዛ ያቸው መገሎች ነው እዚህ ለምሳሌ ጌጦ ጋስ የሚባለው አካባቢ አንድ ወጣት የመጨረሻ ከብቶቹን ካለቁ በኋላ ህፃኖቹን ሲጮሁበት ራሱን በገዛ እጁ በገዛ እጁ ራሱን አጥፍቷል። ሌሎች ዘጠኝ ሰዎች ራሳቸውን ሊያጠፉ ሲሉ እዛ የአፍደም እንትን እድሜ ይስጣቸውና የአፍደም አስተዳደሮች መሳሪያቸውን ቀምተው አድኖ አዳኑት። ለምሳሌ ትላንትና፣ ከፌደራል መንግስት እስከ ዑንድፎ ድረስ የእርሻ ሚኒስትር ሄደው እያለቀሰ ነው የተመለሰው፣ እያለቀሰ ነው የተመለሰው። ሁኔታዎቹና ሰዎቹን ታሳይ በጣም እያለቀሰ ነው የተመለሰው። በዚህ በሌላ እንትን ክልል አምስት ራሱ ሰው ሊኮ ዳ ጣት የሚባለው አካባቢ ሲደርሱ እም እያለቀሱ ነው እነሱም እየተመለሱ። ስለዚህ ሽቦርቱ ወደ ክልል አምስት አስተላልፏል ይባላል እና ሁኔታዎቹ በጣም በጣም በጣም በጣም አዘግኝ ናቸው። በድርቅ ምክንያት ነው ይሄ ሁሉ የመጣው። በሰላም እጦት ምክንያት ነው የመጣው። እንግዲህ በአካባቢው የሚኖሩ የኢሳና የአፋር ብሔር አባላት በአጠቃላይ ምን አይነት እርዳታ የአስቸኳይ ጊዜ እርዳታ የሚያስፈልጋቸው ከሆነ ለምግብ እጥረት የተጋለጡ እንደዚሁም የሕክምና አገልግሎት፣ የምግብ እርዳታ የመሳሰሉት እየቀረቡላቸው ነው? ከየት ነው እየቀረቡስ ያሉት? ምንም እስከዛ ድረስ አሁን ለምሳሌ እንደምታውቀው ገረመይቱ ዕንዱፎ አቤቱ ዩኒቨርስቲ አካባቢዎች ወደ አፈር የተከለሉት እና እሱም ያው ይሳዎች ናት ያሉት እዛ ምንም እስካሁን ድረስ አፈሮች እያደርጉላቸው ነገር የለም። ይህን ነው ከፌደራል መንግስት የሚያገኙት አንዳንድ ነገሮች አሉ ከፌደራል መንግስት ይሄን ሁኔታ ካወቀ በኋላ እየጣላቸው ወደዛ፣ ምን አይነት እርዳታዎች ነው የፌዴራል መንግስቱ እየሰጠ ያለው? የኢሳ ብሔር አባላትም የሚኖሩበት በሽኔሌ ዞን በሶማሌ ክልል ውስጥ ስላለ፣ የሶማሌ ክልል አስተዳደር፣ የፌዴራል መንግስቱ የሚያደርጉት እርዳታስ ምን ይመስላል? አሁን ለምሳሌ ክልል አምስት ወደ ሰው ልኮ ነበር። እዛ አካባቢ ድርቅ ያለበት አካባቢ እዛው ሰውረው መጥተው፣ ከዛ በኋላ ሪፖርቱን እንዲያቀርቡና እንትን እየላኩ ሰዎች አሉ አምጥተዋል። አይተዋል፣ መጥፎነቱን ከፍተኛ ድርቅ እንዳለ አይተዋል። ወደ ክልል አምስት ነ ሪፖርትን ያቀርቡት። አሁን በጣም እዚህ ላይ በግነ መንግድ በጣም ማመስገን እንትን የሚፈልገው ምንድን ነው እዚህ የሽኔሌ ሶን ተወላጆች ነጋዴዎች አሉ። ነጋዴዎች ራሳቸው በገዛ እጃቸውን ሁኔታውን ካወቁ በኋላ ብር እየሰበሰቡ እራችንም ምናምን ምናምን እየገዙ ወደዛ እያቀበሉ ነው ያሉት። እነሱ ናቸው መጀመሪያ እርምጃ እርምጃ ወስደው እየደረሱት፣ እዛ አካባቢ ያሉት ሕዝብ ለምሳሌ እዚ ሽኔሌ አይሻ፣ እዛ አስቡሊ አካባቢ ያሉትን ሕዝቦች ምናምን እየጣሉለት ነው ያሉት። እነሱ በገዛ ፈቃዳቸው ነጋዴዎች ናቸው። አሁን ከክልል እንጠብቃለን የክልል እርዳታ እንጠብቃለን የፌደራል እርዳታ እንጠብቃለን። እስካሁን ይሄን አጠጋቢ ነው ጥሩ ነው ትልቅ እርምጃ ነው የሚባለው ነገር የለም እስካሁን ድረስ ነገር ግን ሁኔታውን አሁን አውቋል እየንጠበቅንን ያለው እና እነሱ የሚያመጡት ነገር እንጠብቃለን። አላህ እንግዲህ ስነቡ ይኸው ቀጥሏል። ስነቡ አላህ ይጣል። ዝናቡ ግን ባለፈው ሳምንት በአንዳንድ አካባቢዎች መዝነብ መጀመሩን በአፋርም በኢሳ አካባቢዎች ነው የሚናገሩት የዓይን ምስክሮችና። እንዴት ነው እሱ ሁኔታውን የሚያሻሽል ይመስላችኋል? አሁን ለምሳሌ መደኔ አካባቢ ይዘንባል፣ እዛ እንትን ገዳሚቱ አካባቢ ይዘንባል፣ ወንዱፎ አሪቱ ይዘንባል። ነገር ግን አሁን እነ እዛ ስነባህን መጣሉ ያሉት ከብቶች ከብቶች አሉ አለ እነሱ ደካማ ስለሆኑ እነሱ እያጠፋቸዋል እንጂ አሁን የሚጠቅመው ነገር የለም። ምናልባት ከአንድ ወር በኋላ የተቋቋሙት ከብቶች ምናምን ካሉ በዛው ሊቋቋሙ ይችላሉ ብዬ እንትን አስባለሁ። ስናቡን አሁን የጀመረው እንግዲህ የራቤ ሰው ስናብ ምግብ አይሆንለትም፣ ምግብም አያበቅልለትም። ምንድን ነው የሰው እርዳታ ያስፈልጋል። ከዛ በኋላ የእርዳታ እርዳታ እየተረዱ እየተረዱ እንትን ያሉትን መቋቋም ይችላሉ ማለት ነው በዚህ ከድርቅ የተነሳ እንትን አለ፣ በሽታ አለ፣ ተቀማጦች አሉ። ብዙ ሰዎች ሞተዋል። እና እንግዲህ አላህ አላህ ያውቃል። አላህ አላህ ይርዳቸው። መንግስታቸውም እንግዲህ አውቀዋል። ካሁን በኋላ እንጠብቃለን፣ የሚሰጡን እርዳታ እንጠብቃለን። ይሄው ነው ሁኔታው። አቶ አስዋር ጎቤ የኢሳ ብሔረሰብ ባህላዊ መሪ እጓሳዊ ምክር ቤቱን ወክለው ለሰጡኝ ማብራሪያ አመሰግናለሁ። በጣም አመሰግናለሁ። ታንኪዩ በርማች። በዚሁ ጉዳይ ዙሪያ የአፋር ክልል የአደጋ መከላከል ቢሮ ኃላፊ ወይዘሮ አይሻ መሐመድን በተደጋጋሚ ለማግኘት ሞክረን ነበረ። ይሁን እንጂ አንድ ጊዜ ኃላፊነታቸው የሴቶች ጉዳይ መስሪያ ቤት መሆኑን፣ በሌላ ጊዜ ደግሞ ስልካቸው በሌላ ሰው ተነስቶ የተሳሳተ መሆኑ ተገልጾልናል። የክልሉ የአርብቶ አደር ቢሮ ኃላፊ አቶ መሐመድ አወል ምህም ስብሰባ ላይ መሆናቸውን ገልጸው መልሰን እንድንደውል ጠይቀውን ምላሻቸውን በመሻት ስንደውል ስልካቸው አይነሳም። በጉዳዩ ላይ የአፋር ክልል መስተዳድር ባለስልጣናት ኃላፊዎች ምላሻቸውን እንዲሰጡንና ለህዝብ እንድናሳውቅ ያለውን ሁኔታ በአክብሮት እንጠይቃለን። ወደ ቀጣዩ ርዕስ እናልፋለን። በቦረና ክልል ምዕራብ ሸዋ ዞን በኖኖ አሎ ቀበሌ በሚኖሩ ዜጎች ላይ በአካባቢው የመንግሥት ባለሥልጣናትና ጥቂት ተባባሪዎቻቸው ብሔር ተኮር ጥቃት ደርሶባቸዋል ሲል ሰመጉ የተሰኘው የሰብዓዊ መብቶች ተሟጋች ድርጅት ገልጿል። ጥቃቱ ብሔር ተኮር ይሁን እንጂ የብሔር ግጭት አይደለም ሲሉ የሰመጉ ጽሕፈት ቤት ዳይሬክተር ተናግረዋል። ጥቃቱ የተፈጸመባቸው ዜጎች ከወከሏቸው መካከል በዛሬው ዕለት በአካባቢው ፖሊስ በቁጥጥር ስር የዋሉ መኖራቸውም ታውቋል። መለስካቸውማ ተከታዩ ልኳል። ከዘገባው በፊት በቦረና ክልል የተባለው በህትመት ችግር ነው፣ ይቅርታ በኦሮሚያ ክልል ምዕራብ ሸዋ ዞን በኖኖ አሎ ቀበሌ ተብሎ ይስተካከል። ወደ ዘገባው እናልፋለን። ከትናንት በስቲያ በኢንተርኔት የተሰራቸው 136ኛው የሰመጉ የቀድሞው ኢሰመጉ ልዩ መግለጫ እንደሚለው በኦሮሚያ ብሔራዊ ክልላዊ መንግሥት ምዕራብ ሸዋ ዞን ኖኖ አለው በተባለ ቀበሌ የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሕገ መንግሥት አንቀጽ ሰላሳ ሁለት እዝባር አንድን የጣሰ ወንጀል ተፈጽሟል። ማንኛውም ኢትዮጵያዊ በመረጠው የሀገሪቱ አካባቢ የመዘዋወርና የመኖሪያ ቦታ የመመስረት ነፃነት አለው የሚለውን ድንጋጌ በሚጥስ መልኩ በአካባቢው የሚገኙ ባለስልጣናትና የጸጥታ ኃላፊዎች በአካባቢው ከሚገኙ አርሶ አደሮች መካከል የተወሰኑትን እናንተ የዚህ አካባቢ ተወላጅ ሳትሆኑ ሀብት እያፈራችሁ፣ የአካባቢው ተወላጆች ግን ከእናንተ ያነሰ ገቢ ነው ያላቸው። ይህንን ገቢ ያገኛችሁት በእኛ መሬት ነው። ስለዚህ የክልሉ ተወላጆች ባለመሆናችሁ ክልሉን ለቃችሁ ውጡ በማለት የተለያዩ ጥቃት እንደፈጸሙባቸው ይዘረዝራል። በተለይም መጋቢት 27 2007 ዓ ም ተፈጽመዋል በተባለ ግድያ ምክንያት ተጠርጣሪው በሕግ ቁጥጥር ስር እያለና ገና ውሳኔ ሳያገኝ የኖኖ ወረዳ ፖሊስ አዛዥ ኢንስፔክተር ሀይሉ ድሪባ የኖኖ አሎ ቀበሌ ሊቀመንበር አቶ ጎሳዬ ገችና መቶ አለቃ ገነነ በየነ የተባሉ የፖሊስ አባላት የቀበሌ አመራሮችንና የፖሊስ አባላትን በማስተባበር የአካባቢው ህዝብ በአካባቢው በሚኖሩ የአማራ ብሔረሰብ ተወላጆች ላይ እንዲነሳ በማነሳሳት ሚያዝያ 9 ቀን 2007 ዓ.ም 85 አርሶ አደር አባወራዎችን ለስርት እንደዳረጓቸው መግለጫው ያወሳል። በነጋታው ከጠዋቱ በሶስት ሰዓት አካባቢ ዘር በመምረጥ የአማራ ብሔረሰብ ተወላጆች መኖሪያ ቤትና ንብረት ነው ያሉትን እየመረጡ በእሳት እንዳቃጠሉ መግለጫው ይናገራል። በዚህ ድርጊትም የአንድ ሰው ህይወት ማለፉን፣ አስር ሰዎች ቀላልና ከባድ የአካል ጉዳት እንደደረሰባቸው፣ 99 የሳር ክዳን ያላቸው፣ 25 የቆርቆሮ ክዳን ያላቸው ቤቶች ከያዙት ንብረትና ቁሳቁስ ጋር መቃጠላቸውን በሰንጠረዥ ይዘረዝራል። በመግለጫው እንደተጠቆመው ምንም አይነት የብሔር ብሔረሰብ ግጭት የለም ሲባል ይህ ሁሉ ጉዳት የደረሰው እንዴት እንደሆነ እንዲያስረዱኝ የሰመጉን ጽህፈት ቤት ዳይሬክተር አቶ ብጻተ ተረፈን ጠይቄያቸዋለሁ። ከመነሻው ያለውንም ነገር ከአደጋው በኋላም ያለውን ነገር በመምልከት መግለጽ ይቻላል። ከመነሻውም ቢሆን ተጠቂዎቹ የሰጡንን የምስክርነት ማስረጃዎች ስንመለከት ተጠቂዎቹ ራሳቸው የሚሉት አብረን የኖርናቸው የኦሮሞ ብሔረሰብ ወገኖቻችን አይደሉም። በጥላቻም ሆነ በሌላ መልክ ይህንን ድርጊት ይፈጸሙብን፣ አብረው እነሱ ያዝኑ ነበር የሚፈጸምብን ነገር። እንግዲህ ስለሚበዛው ክፍል ነው የምንነጋገረው። የተወሰኑ የአካባቢው ባለስልጣናት ያስተባበሯቸው ጥቂት የኦሮሞ ብሔረሰብ አባላት ጥፋቱ ላይ አልነበሩም ማለት አይቻልም። ነገር ግን ተጠቂዎቹ በአጽንኦት ነው በአጽንኦት እንደገለጹት የአካባቢው የኦሮሞ ብሔረሰብ ወገኖቻችን ይህንን ጥቃት አላደረሱብንም ብለዋል። አቶ ብጻተ ተበዳዮች ናቸው የተባሉትን ዜጎች ወኪሎች ዋቢ በማድረግ እንደሚናገሩት የአካባቢው የኦሮሞ ህዝብ ጉዳት ለደረሰባቸው ዜጎች ከሁለት መቶ ሺህ ብር ያላነሰ ገንዘብ በራስ አነሳሽነት ከማዋጣቱ ሌላ ከፍ ያለ የእህል እርዳታም እንዳደረገ ይናገራሉ። በትንሹ 30 ኩንታል ከአንድ ቀበሌ ከ32 ቀበሌ እያንዳንዱ ቀበሌ በትንሹ 30 ኩንታል በትልቁ ሲገምት 50 ኩንታል ከ30 እስከ 50 ኩንታል ከእያንዳንዱ ቀበሌ ሲባዛ 32 ማለት ነው። ህዝቡ አውጣ አዋቶልናል ሁሉ ብለዋል። ስለዚህ ሲጀመርም እነሱ አላጠቁንም የሚለው ምስክርነት ከነሱ አለ። በኋላም ደግሞ በደረሰብን አደጋ በማዘን በመቆርቆር በራስ ተነሳሽነት ይህንን አድርገዋል ብለናል። ስለዚህ በአማራና በኦሮሞ ብሔረሰብ መካከል የተነሳ ግጭት ነው ለማለት ያሉት ማስረጃዎች በፍጹም አይፈቅዱም። የአካባቢው የመንግስት ባለስልጣናትን ጠይቃችሁ ምን አሏችሁ? የኖኖን ወረዳ አስተዳዳሪ በጉዳዩ ላይ ከአንድ ጊዜም ሁለት ጊዜ ዛሬ ጠዋት አሁን ይህንን ቃለ መጠይቅ ውይይት በምናደርግበት እለት ዛሬ ከጠዋቱ ሶስት ሰዓት ተኩል ላይ ቀደም ብሎ ምርመራውን ባደረግን ጊዜ ያው ሚዛን መጠበቅ ስላለብን በመንግስት በኩል ያለውንም ሁኔታ መረዳት ስለነበረብን ደውለን፣ በመግለጫችንም ላይ እንዳስቀመጥ ነው የወረዳ አስተዳዳሪው የተባለው ጥፋት ውድመት መፈጸሙን አምነው ማለትም የ85ቱ አባወራዎች ቤቶች መቃጠላቸውን አምነው በአካባቢው የመንግስት አስተዳደር በኩል አንዳንድ የመልሶ ማቋቋም ጥረቶች እየተደረጉ እንደሆነ ነግረውናል። በወቅቱ ማለትም አንድ 24 የሚደርሱ ቤቶች በመገንባት ላይ እንደነበሩ ነግረውናል። ከ24 ውስጥ 16 የሚሆኑት ባያልቁም ቤቶች ቆመው የሰመጉ ባለሙያዎች በቦታ በአይናቸው አይተዋል። በእርግጥ ለማቋቋም ጥረት እናደርጋለን ከማለታቸውም በላይ የተፈናቀሉት ሰዎች ወደ ቀድሞ መኖሪያቸው ተመልሰው በተረጋጋ ሁኔታ ኑሯቸውን እንዲመሩ ለማድረግም ኮሚቴ አቋቁመን እየተንቀሳቀስን ነው ብለውናል። ይሄም የ200 ሺህ ብር ያልነው ህዝቡ ያዋጣው እህሉንም ጭምር ይህንንም ለማከፋፈል እየሞከሩ እንደሆነ ነግረውናል። ይሄ እንግዲህ በእነሱ በኩል ያገኘነው መረጃ ነበር። ነገር ግን በወቅቱ አሁንም በተጓዳኝ በግራ ቀኝ ማጣራት ስለነበረብን የህዝቡም ተወካዮች ጋር ያገኘነውም ሌሎችንም ተጠቂዎች ባነጋገር ነው መሰረት ግን ሁለት መቶ ሺህ ብሩ ላይ ምንም ለተጠቂዎቹ የደረሳቸው ምንም የገንዘብ እርዳታ እንደሌለ እህልም ሀምሳ ኩንታል ሰላሳ ኩንታል ከእያንዳንዱ ተውጣጣ የተባለውም ከዛ ላይ ምንም የደረሳቸው ነገር እንደሌለ ችግሩን በምናጣራበት ብቻ ሳይሆን በዛሬ ለዛሬ አሁን ቃለመጠይቅ በምናደርግበትም ሰዓት የችግሩን ተጠቂዎች ተወካዮች አግኝተን አነጋግረናል። በዛሬው ቀን የደረሳችሁ እ ቢዘገይም መግለጫው ብለን አነጋግረን እስከዚች ሰዓት ድረስ ምንም የደረሳቸው ነገር እንደሌለ አረጋግጠውልናል። ይሄ መዋጮው ከህዝቡ በራሱ ተነሳሽነት ሲደረግላቸው ህዝቡ የሰጠው ለነሱ አልነበረም ማለት ነው። ለነሱ በቀጥታ አልነበረም የሰጠው ገንዘቡም ሆነ እህሉ። ያው የአካባቢው መንግሥት መዋቅር ስላለ በቀበሌም አለ የአስተዳደር መዋቅሮች በዛም መስመር ነው የተሰበሰበው። ነገር ግን ተጠቂዎቹ ጋር አልደረሰም። አቶ ብጻተ ለቪዮ እንደገለጹት ተጎጂ ዜጎች በውልና ማስረጃ የወከሏቸው ስምንት ሰዎች በአካባቢው ባለሥልጣናት ከፍተኛ ማስፈራራትና ተጽዕኖ እየደረሰባቸው ይገኛሉ ብለዋል። ዛሬ ከዚህም አልፎ ጥቂቶቹ ታስረዋል ይላሉ። ከስምንቱ ኮሚቴዎች መካከል ሶስቱ ያሉበት ተይዘው አቶ አውራሪስ መኮንን አቶ አለሙ አስፋው እና አቶ ምህረት አሰፋ የሚባሉት አስተባባሪዎች በአሁኑ ሰዓት በቁጥጥር ስር መዋላቸውን ዛሬ በዛሬው ቀን 12 ሰዓት ላይ በዛው በኖኖ አለው ቀበሌ ፖሊስ ጣቢያ ታስረው እንደሚገኙ ሌሎች የኮሚቴ አባሎቻቸው በአንድ በሁለቱም ላይ በአቶ አውራሪስና አቶ አለሙም ላይ ድብደባም መፈጸሙን ሁሉ ጓደኞቻቸው ነግረውናል። እነሱም በከፍተኛ ራሳቸው ስጋት ውስጥ መሆናቸውን ነግረውናል። ሰመጉ ይህንን ልዩ መግለጫውን ለሚመለከታቸው የፌዴራልና የክልል የመንግስት መስሪያ ቤቶች እንደላከና በጎ ምላሽ እንደሚጠብቅም አቶ ብጻ ተተረፈ ያላቸውን ተስፋ ገልጸዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ይህ የአሜሪካ ድምፅ ራዲዮ ጣቢያ በ19 በ2ና በ5 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ ዝግጅት ነው። አስተናጋጆች ሰለሞን ክፍሌና እኔም ሰሎሞን አባተንን እስከ ምሽቱ አራት ሰዓት ከእናንተ ጋር እንቆያለን። አድማጮች ወደ ሁለተኛው አጋማሽ ቅንብሮች ከማለፋችን በፊት የዋና ዋና ዜናዎችን ርዕሶች ከሰሎሞን አባተን እንስማ። በዘንድሮ ክረምት በአብዛኞቹ የኢትዮጵያ አካባቢዎች የዝናብ እጥረት መከሰቱን ብሔራዊ ሜቴዎሮሎጂ ኤጀንሲ አስታወቀ። ለችግሩ ምላሽ ለመስጠት በምክትል ጠቅላይ ሚኒስትር የሚመራ ብሔራዊ የአደጋ መከላከል ኮሚቴ መቋቋሙ ተገልጿል። እጥረቱ በሰውና በእንስሳት ላይ ያደረሰው ጉዳት ስለመኖሩ መንግስት እስካሁን ያወጣው ዝርዝር መረጃ ወይ መግለጫ የለም። የደቡብ ሱዳን ፕሬዚደንት ሳልቫኪር ማያርዲትና የተቃዋሚዎቹ መሪ ዶክተር ሪያክ ማቻር የሰላም ስምምነት ለማጠናቀቅ ነገ አዲስ አበባ እንደሚገቡ የኢጋድ ዋና አደራዳሪ አቶ ስዩም መስፍን አስታውቀዋል። በናይጄሪያዋ ቦርኖ ክፍለ ሀገር በሚገኝ ህዝብ የሚበዛበት ገበያ ላይ ቢያንስ አርባ ሰው የገደለውን የትናንቱን ቦምብ ጥቃት አሜሪካ አወገዘች። ቻይና የገንዘቧ ምንዛሪ ለሁለተኛ ተከታታይ ቀን እንዲያሽቆለቁል ዛሬም ፈቅዳለች። በአንድ ነጥብ ስድስት ከመቶ ነው ዛሬ ያወረደው። ትናንት በሁለት ከመቶ ወርዶ ነበር ዩዋን። ወደ መደበኛ ቅንብሮች እናልፋለን። አሜሪካና ህዝቧ ቀዳሚው ዝግጅት ነው። የዛሬ ዓመት ገደማ በማዕከላዊቷ የዩናይትድ ስቴትስ ግዛት ሚዙሪ አንድ ጥቁር አሜሪካዊ ታዳጊ ወጣት በነጭ ፖሊስ እጅ በጥይት ተገደለ። ዕለቱ ታስቦ ሲውል የዛሬ 50 ዓመት ደግሞ በምዕራባዊቷ የካሊፎርኒያ ግዛት ሎስ አንጀለስ ከተማ በድህነት የሚኖሩ አፍሪካ አሜሪካውያን ሰፈር ውስጥ በነጭ ፖሊሶችና ጥቁሮች ነዋሪዎች መካከል ግጭት ተከስቶ ነበር። የአሜሪካ ድምጿ ላቲካሆ። በ1950 ዎቹ ማብቂያ የተቀሰቀሰውን ግጭት በግልጽ የሚያስታውሱ ምስክሮችን አነጋግራ ያጠናቀረችውን ዘገባ ሄኖክ ሰማእግዚር ለአሜሪካና ሕዝቧ ዝግጅት አጠናቅሯል። ማሳይ ሚኒስትርስ የዛሬ 50 ዓመት ገና የ15 ዓመት ታዳጊ ወጣት ነበር። ዋት እምብርት ላይ ከመናፈሻው አጠገብ እንዲህ ወደ አንድ መቶ ሶስተኛው ጎዳና ስትዘልቅ ያው እዚያ ላይ የሆነውን አስታውሳለሁ። ሄሊኮፕተሮች ዙሪያውን እየተንደቀደቁ ይቃኛሉ። ዙሪያውን እሳቱ ተጋግሟል። ጢሱ አካባቢውን ክፉኛ አፍኖት፣ አካባቢው ሰላም ርቆት ይታያል። የሰፈሩ ሰዎች እሳቱ ሲምቦገቦግ፣ ጩኸቱ፣ ውካታው፣ ሩጫው ጉድኮ ነው፣ ቀውጢ ሆኖ ነበር። ነሐሴ 5 ቀን 1957 ዓ ም በዋት ሰፈር ፖሊሶች አንድ ተሽከርካሪን ያስቆማሉ። ከዚያ ሰው ተሰብስቦ ግብግብ ይነሳል። በዚህ በድህነት የሚኖሩ አፍሪካ አሜሪካውያን ሰፈር ቁጣውን የቀሰቀሰው በፖሊስ እንዲቆም የተደረገው ጥቁር አሜሪካዊና እናቱ ክፉኛ ሲዋከቡ ነዋሪዎቹ በመመልከታቸው ነው። ከዚያ ለስድስት ቀናት የዘለቀ ሁከት ተፈጠረ። በመቶዎች የሚቆጠሩ ህንፃዎች ተቃጠሉ። የ34 ሰዎችም ሕይወት አለፈ። ከሺዎች በላይ የተገመቱም ቆሰሉ። በወቅቱ የነበረውን ሁከት አንድ የአካባቢው ኮሌጅ ቀርጾ ዛሬ በቤተ መዘክር ለትዕይንት ያቀርባል። ግሬጎሪ ዊሊያምስ የካሊፎርኒያ ስቴት ዩኒቨርሲቲ ያሰባሰበው መዘክር ኃላፊ ናቸው። የምንመለከተው የማርኪ ፍራይና የሮናልድ ፍራይ ፎቶዎችን ነው። ማርኪ ከመኪናው በፖሊስ እንዲወርድ የተደረገውና በኋላ ሁከቱ የተቀሰቀሰው ከዚሁ ጋር ተያይዞ ነው። በዚሁ ሰፈር በ1984 ዓ አንድ ሮድኒ ኪንግ የተባለ ጥቁር የታክሲ ሹፌር በፖሊስ በጭካኔ ሲደበደብ የሚያሳይ ቪዲዮ ከተሰራጨ በኋላ እንደገና ቁጣው ከአስርተ ዓመታት በኋላ ገነፈለ። በወቅቱ ሎስ አንጀለስ ውስጥ ብጥብጥ አልነበረም፣ ምክንያቱም ያለፈውን ታሪክ ስለሚያስታውሱ። የፖሊሱ ኃይልም ሁኔታውን በአግባቡ አውቆ ነበር። የዋት ሰፈር ነዋሪዎችም ይህንኑ ሐቅ ያረጋግጣሉ። ከሁከት የሚገኝ ፋይዳ እንደሌለም ይረዳሉ። ሻኒስ ጆሴፍ፣ የ23 ዓመት የዋትስ ነዋሪ፣ የዋትስ ነዋሪዎች ዐመፀኛ መባል አይፈልጉም ነው የምትለው። እንዲህ ያለ ስም እንደማይጠቅማቸው ስለሚያውቁ መገለሉና እነሱ እኮ ከመባል በስተቀር የሚያመጣው ፋይዳ እንደሌለ በማወቃቸው ሁከትን ፈጽሞ አይፈልጉም ትላለች ሻኒስ ጆሴፍ። ከ50 ዓመት በፊት በዋትስ የተፈጠረው ሁከት የዛሬ ዓመት ደግሞ በፈርግሰን ምዙሪ ተደግሟል። አንድ ወጣት ጥቁር ወንድ ልጅ ማይክል ብራውን ይባላል፣ በፖሊስ እጅ የተገደለበትን ወንጀል አለባብሶ ያለ ቅጣት ለማለፍ ውሳኔ መተላለፉን በመቃወም የሕዝቡ ቁጣ ገንፍሎ ወደ ዓመፅና ጥፋት አምርቷል። ዛሬ የከተማዋ ነዋሪዎች ከጥፋት የሚገኝ አንዳችም ጥቅም እንደሌለ በአግባቡ ይረዳሉ። ለዚህም ነው ማኅበረሰባቸው ሰላም ወዳድ መሆኑን ደጋግመው የሚገልጹት። ጃክሊን ደልመር የበጎ ፈቃድ አገልጋይ ነኝ። ምክንያቱም የፈርግሰን ከተማ ነዋሪዎች ሰላም ወዳድ፣ ደግና ሩህሩህ ማኅበረሰብ መሆናቸውን ለሌሎች ለማሳወቅ እፈልጋለሁ። በሌሎች እንደታሰበው ወይንም እንደሚገለጸው አይደለንም። በዩናይትድ ስቴትስ በፖሊስ ባልደረቦችና አነስተኛ ገቢ ባላቸው ማኅበረሰቦች መካከል ከዘር አድሎና የግፍ አያያዝ እንደዚሁም ደግሞ በማኅበረሰቡ ውስጥ ሰላምና መረጋጋትን በማስጠበቅ በሚሰሩ ሥራዎች የሚያወዛግቡ የቆዩና አንዳንድ ጊዜ ደግሞ ወደ ሁከት የሚያመሩባቸው አጋጣሚዎች በርካታ ቢሆኑም የመብት ተሟጋቾች ደግሞ የተረጋጋና የማያቋርጥ የሲቪል ትግል ዛሬም ወሳኝ መሆኑን ያሰምሩበታል ዝግጅታችን ይቀጥላል። ዲሞክራሲ በተግባር ነው። ተከታዩ ዩናይትድ ስቴትስ ውስጥ በአውሮፓውያኑ የዘመን አቆጣጠር በ2016 ዓ ም ከ15 ወራት በኋላ መሆኑ ነው፣ ለሚደረገው ፕሬዚደንታዊ ምርጫ በሪፐብሊካን ፓርቲው እጩ ተወዳዳሪዎች መካከል የመጀመሪያው ክርክር ባለፈው ሐሙስ ክሊቭላንድ ኦሃዮ ውስጥ ተካሂዷል። አስሩ እጩዎች በብሔራዊ ቴሌቪዥን ያደረጉትን ክርክር ባልደረባችን ሪቻርድ ግሪን ተከታትሎ ያጠናቀረው ዘገባ አለ ሶሎሞን ክፍሌ ለዛሬው ዴሞክራሲ በተግባር ፕሮግራም ይዞታል። ቢሊዮነሩ ነጋዴና እውቁ የቴሌቪዥን ሰው ዶናልድ ትራምፕ ነበሩ። በክርክሩ ወቅት ብዙ ትኩረት ስበው የታዩት ትራምፕ በምረጡኝ ዘመቻቸው በአብዛኛው የታወቁት እንዳሻቸው ተቀናቃኞቻቸውን በመዘርጠጥና በሚወረውሯቸው ቃላቶች አመራረጥ ላይ ደንታቢስ ባሕሪያቸው ነው። አስሩ የሐሙሱ የሪፐብሊካን ፓርቲው እጩ ተወዳዳሪዎች ዶናልድ ትራምፕ፣ የቀድሞቹ የፍሎሪዳና አርካንሳ ዋና አስተዳዳሪዎች ጄብ ቡሽና ማይክ ሃከቢ፣ ሦስቱ የወቅቱ ዋና አስተዳዳሪዎች የዊስካንስኑ ስካት ዎከር፣ የኒው ጀርሲው ክሪስ ክሪስቲና፣ የኦሃዮ ጆን ካሲች ቀሪዎቹ አራቱ ደግሞ ሴናተር ራንፖል፣ ማርኮ ሩቢዮ እና ቴድ ክሩስ ሲሆኑ ጡረተኛው የነርቭ ቀዶ ጥገና ሐኪም ቤን ካርሰን ናቸው። ሌሎች ሰባት የሪፐብሊካን ፓርቲ ውጪዎች፣ ነገር ግን ለዚህ ክርክር በፋክስ ኒውስ ያልተመረጡቱ ቀደም ሲል በተካሄደ የአጭር ጊዜ ክርክር ተሳትፈዋል። በሕዝብ አስተያየት መለኪያዎች የተሻለ ቁጥር አላቸው የተባሉትን ነው ፋክስ ኒውስ በአስሩ እጩዎች መካከል ዋናው ክርክር እንዲካሄድ መድረኩን ያመቻቸው በዘንድሮ የዩናይትድ ስቴትስ ፕሬዚደንታዊ ምርጫ ከፍተኛ ትኩረት የሳቡት ቢሊዮነሩ ዶናልድ ትራምፕ ከአስተናባሪው በቅድሚያ ለቀረቡላቸው ሁለት ጥያቄዎች ቀጥተኛ ምላሽ አልሰጡም። የሪፐብሊካን ፓርቲውን ወክለው እንዲወዳደሩ የማይመረጡ ከሆነ በግል ለመቅረብ አቅደዋል ወይ ቢባሉ እኔ አሁን ባለንበት ሁኔታ ከወዲሁ በግል እወዳደራለሁ ብዬ ቃል አልገባም ብለዋል። ሴቶችን አስመልክቶ ከዚህ ቀደም ለሰነዘሩት ስድብ አዘል አስተያየት ይቅርታ አይጠይቁም ወይ ተብለው ሲጠየቁ ደግሞ የዚህ ሀገር ትልቁ ችግር እውነትን መናገር ላይ ነው ሲሉ መልሰዋል። የሐሙሱን በፖለቲካው ዘርፍ ሰፊ ተሞክሮ ያላቸው የክፍለ ግዛት አስተዳዳሪዎች፣ አዳዲስ ሴናተሮችና ከዚህ ቀደም አንዴ እንኳ በምርጫ ተሳትፎ የማያውቁ ሰው ያደረጉትን ክርክር ሞቅ ያለ ድጋፍ የሚሰጡ 4500 ተመልካቾች በአዳራሹ ተገኝተው አዳምጠዋል። ቀዳሚው ሰባቱ የሪፐብሊካን ፓርቲ ውጪዎች ያደረጉትን ክርክር ነበር። የቀድሞው የቴክሳስ ክፍለ ግዛት አስተዳዳሪ ሪክ ፔሪ ሕገ ወጥ ፍልሰተኞችን ለማገድ ብሔራዊ ዘብ መመደባቸውን ይህም የችግሩን መፍትሄ አስመልክቶ ከዶናልድ ትራምፕ አስተያየት የተሻለ መሆኑን አስረድተዋል። የሕይወት ፓካርድ ኩባንያው ዋና ሥራ አስኪያጅ ካርሊ ፊዮሪናም ትራምፕን ጠርበዋል ተለዋዋጭ ያሉት የትራምፕ አቋም በቁልፍ ጉዳዮች ላይ ታማኝ እንዳይሆኑ ያደርጋቸዋል ብለዋል። ሁለቱም ማለት ፔሪና ፊዮሪና ከቀድሞው አገረ ገዢ ጆርጅ ፓታኪ ጋር መድረኩን በመጋራት ተመሳሳይ አቋም አንጸባርቀዋል። በዚህ ቀደም ሲል ሰባቱ ውጭዎች በተሳተፉበት አጠር ያለው መርሃ ግብር ላይ የወቅቱ የሉዊዚያና አስተዳዳሪ ባቢ ጅንዳል፣ የደቡብ ካሮላይናው ሴናተር ሊንሲ ግራሃምና የቀድሞ የፔንሲልቬንያ ሴናተር ሪክ ሳንቶረም ተሳትፈዋል። በዚህኛው መድረክ ላይ ሌላዋ ኢላማ የተደረጉት የዲሞክራቲክ ፓርቲ ውጭ ተወዳዳሪ የቀድሞዋ ቀዳማዊ ትመቤት ሂለሪ ሮዳም ክሊንተን ነበሩ። በተለይ አስተናባሪው ስለ ውጭ ጉዳይ ፖሊሲዎች ጥያቄ ባቀረበ ጊዜ የደቡብ ካሮላይናው ሴናተር ሊንሲ ግራሃም አሜሪካውያን ለቀድሞዋ ቀዳማዊ ትመቤትና ውጭ ጉዳይ ሚኒስትር ድጋፋቸውን እንዳይሰጡ ተማጽነዋል። የተሻለ ህይወት መኖር የምትፈልጉ አሜሪካውያን ሁሉ ለሂለሪ ክሊንተን ድምፅ እንዳትሰጡ ነበር ያሉት ሊንሲ ግራም። እንደገና ቀደም ሲል ወደ ተካሄደው አስሮቹ የሪፐብሊካን እጩዎች ክርክር ስንመለስ ዶናልድ ትራምፕ በተቀናቃኞቻቸው ላይ የሚሰነዝሯቸው ልቅ ናቸው የተባሉ አስተያየቶችን አስመልክቶ ከሌሎቹ እጩዎች የሚሰጡ አስተያየቶች ቅይጥ ናቸው። የኬንታኪው ሴናተር ራምፖል ለጋዜጠኞች ሲናገሩ ዶናልድ ትራምፕ ከጉራ በቀር ባዶ ናቸው ብለዋል። ንጉሡ እርቃናቸው መሆናቸውን አንድ ሰው ካልተናገረ የቴሌቪዥኑ ኮከብ ተዋናይ የሪፐብሊከን ፓርቲውን ውክልና ሊያገኙ ይችላሉና ጠንቀቅ እንበል ሲሉ መክረዋል። የቀድሞው የፍሎሪዳ ገዢ ጄብ ቡሽ በበኩላቸው የትራምፕ ቋንቋዎች ከፋፋይ ናቸው ብለዋል። የቀድሞው የሁለት ፓካድ ኩባንያ ዋና ሥራ አስኪያጅ ካሊ ፊዮሪነም ትራምፕ በሜግን ኬሊ ላይ የሰጡት አስተያየት ፍጹም አስነዋሪና የማይጠበቅ ነው ሲሉ ተችተዋል። ተመሳሳይ ትችቶች በዶናልድ ትራምፕ ላይ ያቀረቡት ሁለት ሌሎች እጩ ተወዳዳሪዎች የዊስካንስኑ ገዢ ስካት ዎከርና የቀድሞ የአርካንሳ ዋና አስተዳዳሪ ማይክ ሃካቢ ናቸው። ሌሎች በርካቶች ግን ዶናልድ ትራምፕ በዘመቻቸው በግልጽ የመሰላቸውንና የሚያምኑባቸውን ጉዳዮች የሚናገሩ ደፋር ሰው ናቸው ሲሉ አሞግሰዋል። እነርሱም የቴክሳሱ ሴናተር ቴድ ክሩዝ፣ የፍሎሪዳው ሴናተር ማርኮ ሩቢዮ እና የኦሃዮው ዋና አስተዳዳሪ ጆን ካሴች ናቸው። በተለይ ምናልባት በምርጫው ሂደት ወደፊት ትራምፕ ቢያደናቅፋቸውና ቢወጡ የእርሳቸውን ደጋፊዎች ድምፅ ማግኘት እችላለሁ በሚል ግምት የቴክሳሱ ቴድ ክሩዝ በትራምፕ ላይ የሰላ ሂስ ከመሰንዘር ተቆጥበዋል። ትራምፕ በክርክሩ ወቅት ከሌሎች ጋር አብሮ በመስራትና በፖሊሲ ጉዳዮች ላይ ለቀረቡላቸው ጥያቄዎች ምንም አይነት ተጨባጭ መልስ አልሰጡም። በዚያም ሆነ በዚህ ግን ዶናልድ ትራምፕ እስካሁኑ ባለው ጊዜ በሕዝብ አስተያየት መለኪያ የሪፐብሊካን ፓርቲውን እጩዎች ይመራሉ። ዛሬም ባይሆነ ወደፊት ግን ለፓርቲው ጥሩ ሥራ እየሠሩ ሊሆን እንደሚችል ይገመታል። ያለፈውን ሳምንት የቴሌቪዥን ክርክር ሀያ አራት ሚሊዮን ሰዎች ተከታትለውታል ተብሏል። እናም መራጮች ከወዲሁ እጩዎችን በደንብ መከታተል ችለዋል። በርካታ የፖለቲካ ባለሙያዎች እንደሚተነብዩት ደግሞ ፓርቲዎቹን የሚወክሉ ሁለቱ እጩዎች ሊመረጡ አቅራቢያ ከስድስት ወራት በኋላ ማለት ነው፣ ዶናልድ ትራምፕ ከእይታ እየጠፉ ሊሄዱ ይችላሉ። ለአሁኑ ግን እየመሩ ናቸው። ይህ የሚሆነው ደግሞ ትራምፕ ህገወጥ ስደተኞችን ወንጀለኞች፣ ሴቶችን በኃይል ደፋሪዎች ካሉና የሴናተር ጆን ማኬነን የጦር ሬኮርድ ከተቹ በኋላ ነው። እስከ ፕሬዚደንታዊ ምርጫው አሁን ገና ብዙ ጊዜ አለ። ገና ስምንት ሌሎች ክርክሮች ይካሄዳሉ። ዲሞክራሲያዊ የምርጫ ሂደቱም ይቀጥላል። የተከበራችሁ አድማጮች፣ በዚህ በዲሞክራሲ በተግባር ዝግጅቱ ውስጥ ሰሎሞን ድምፆችን ማካተት ያልቻለው የክርክሩን መድረክ ያመቻቸው ፎክስ ኒውስ የሚባለው የዜና አውታር ባለው የባለቤትነት መብት ድምፆችን መጠቀም ባለመቻሉ ነው። ለማንኛውም በዩናይትድ ስቴትስ ፕሬዝደንታዊ ክርክር ታሪክ ውስጥ እጅግ ግዙፍ ቁጥር ያለው ሰው በቴሌቪዥን ይህንን ክርክር ሲመለከት የአሁኑ ሪካርድ የሰበረ ነው ተብሏል። ወደ ተከታዩ ቅንብር እናልፋለን። ሴቶችና ቤተሰብ። እዚህ በዩናይትድ ስቴትስ በከፍተኛ የትምህርት ተቋማትና በተለያዩ ድርጅቶች እንዲሁም በማኅበረሰቦች ውስጥ የተለያዩ ሥልጠናዎችና ልምዶችን ሲቀስሙ ሰንብተው ባለፈው ሳምንት ከተሸኙት አፍሪካውያን ወጣት የማንዴላ ዋሽንግተን ፌሎውሺፕ ተሳታፊዎች አንዷ የዛሬ የሴቶችና ቤተሰብ ፕሮግራም እንግዳ ነች። ህሊና ብርሃኑ የህግ ባለሙያ ስትሆን የሴቶች መብት እንዲከበር፣ በሴቶች ላይ የሚፈጸሙ ጥቃቶች እንዲወገዱ ድምፁን አጉልቶ የሚያሰማ በአዲስ አበባ ዩኒቨርሲቲ ህግ ትምህርት ቤት የተቋቋመውን ድርጅት ከመሠረቱት አንዷ ነች። ባለፈው ሳምንት በዋሽንግተን በተካሄደ ጉባኤ ላይ ቆንጅት ታዬ አግኝታ አነጋግራታለች። ሄሊና ብራውን ይባላለሁ እዚህ የመጣሁበት ምክንያት ምንድን ነው ሲቪል ሶሳይቲ ላይ ባለ የሎ ሙቭመንት የሚባል ካምፔን ከአስተማሪ ጋር እና ከህግ ትምህርት ቤት ተማሪዎች ጋር ሆነን የመሰረት ነው የህግ ትምህርት ቤት ሙቭመንት ነው ከዛ ውጭ ወመን ፎር ቼንጅ ኢትዮጵያ ለሚባል ድርጅት ፕሬዚዳንት ሆኜ ያገለግላለሁ እና በሶስት ላይ ነው ተመርጬ የመጣሁት የስድስት አመት ስጫ የወሰድኩት ራትገርስ ዩኒቨርሲቲ ነው ኒው ጀርዚ ቪት ሊደርሺፕ ኒስ በጣም ታዋቂ የሆነ ኒስቴት ነው እዛ ውስጥ ነበር እዛ ያገኘሽውን ተሞክሮ ከመደበኛ የስልጠና መርሃ ግብሮች በተለየ በማህበረሰብ ውስጥ መብታችሁም የተለያዩ ተሞክሮችን ስትቀስሙ ነው የቆያችሁ። ይህንን ስትመለሽ እንዴት ነው በተግባር ልታዩ የምታስቡ? ድሮ የምሰራውን ስራ እንዲያጠናክርልኝ ብዬ ነው እዚህ ፕሮግራም ላይ የመጣሁትና ከምሰራቸው ስራዎች ጋር ስልጠናው በራሱ የሆነ ጠቃሜታ ያለው ከራሴን ውጭ እንዴት ቲሜን ሊድ ማድረግ እንደምችል አንዳንድ ሰዎች የሆነ ድርጅት ከመሰረቱ በኋላ ያንን ድርጅት እንዴት ነው ማስተላለፍ ያለባቸው። ምክንያቱም ኔክስት ጀኔሬሽን ሊረከበው የሚገባ ፕሮጀክቶች ናቸው አብዛኞቹ የምንሰራባቸውና ነው መሆን ያለበት። ብዙ ነገሮችን ተመራ ያለው በኔ በኩል ከዚህም በኋላ ሲሄድ ከምሰራቸው ሰዎች ጋር እሱን ማሳወቅ አለብኝ ብዬ አስባለሁ። እሱ ግዴታዬም ነው። ከዛ ውጭ ግን እዚህ ማፈራቸው ኔትወርኮች በጣም ብዙ ነገር ያመጡልኛል ብዬ አስባለሁ። በየቀኑ ኛ ብዙ ሰዎች እንተዋወቃለን፣ በግላችን እንተዋወቃለን። በዋይት ሀውስና በማንደላ ዋሽንግተን ፌሎሽፕ ፕሮግራሙ ብዙ የተዋወቅናቸው ሰዎች አሉና ከነሱ ሰዎች ደግሞ ፋይናንሻልም ሆነ ፓርትነርሽፕ ሄልፕ እናገኛለን ብለን አስበን የመጣ ነውና በየቀኑ እሱን እያደረግን እንሆን ያለ ነው። ከእናንተ የሚከተሉትን ባርአያነት መምራት ይጠበቅባችኋል የሚል ጥሪን ተደርጎላችኋል። አሪያነት ከራስ መምራት ነው የሚጀምረው። እና ሁላችንም እዚህ የመጣ ነው ሰዎች በሙሉ በራሳችን ጥረት አድርገን የመጣ ነው። ምርጫው ያው በአሜሪካ ኤምባሲ ሁኔታ ነው የሄደው፣ እና በራሳችን ብዙ ነገሮች ሰርተን ስለመጣ ነው። እዚህ ራሳችን የምናደረገውን ነገር ሰዎች ካዩ ሌሎችን ሰዎች በጣም ለመርዳት እኔ በበኩል ፈቃደኛ ነኝ። ማገኛቸውን ሰዎች እኔ ከተማርኩት ነገር እኔም ካጠፋውትም ካለፍኩበትም ነገር ጥሩም ከሰራውበትም እንዲማሩ፣ ሰዎች የሚፈልገው ከአንዱ ብቻ አይደለም፣ እና ከሁለቱም የተቻለኝ ያህል አድርጌ ሌሎች ጄኔሬሽኖች ኢንስፓየር ለማድረግ አስባለሁ እንዳንቺ ይህንን እድል አግኝታ ትምህርት ቀስማ የማንዴላ ዋሽንግተን ፌሎ ተብላ ለዚህ ለመብቃት ለምትመኝ ልጅ ምን ትመክሪያለች? እኔ ከእድሜ ልጀምር ና እድሜ 23 ነው። የማንዴላ ዋሽንግተን ፌሎሺፕ ትምህርት ታቂው ከ25 ነው የሚጀምረው ከ25 እስከ 35 ና በዚህ ኤክሰፕሽን ውስጥ ገብቼ በ23 ዓመት መምጣቴ በጣም ደስ የሚለኝ። ስለዚህ ይህንን የትኛውም እድሜ 19ም መሆን 17፣ 16 ብንሆን የትኛውም እድሜ ላይ ህይወቴ የሚጀምረው ከዚህ ነው ተብሎ መሆን የለበትም። የትኛውም እድሜ ላይ አክቲቭ መሆን እንችላለን፣ በምንፈልገው ዙሪያ ላይ ማለት ነው። አንድ የምንፈልገው ሶሻል ኮስ ካለ ቢዝነስም ከሆነ ግዴታ የሆነ ሀያ ምናምን እስከሚሞላ ዩኒቨርሲቲን እስከምንጨርስ ድረስ መጠበቅ እንደሌለብን ነው የሚመክረው ባለንበትና በተለይ ደግሞ ሴቶች ብዙ ነገር ስላለ እስከ እስከሬጅ የሚያደርገውን ነገር ትተነው መልካም መልካሙን ነገር አይተን መልካሙን ይዘን አካባቢያችንን በመልካም ሰዎች ስላድገን ብናልፍ ይሄ ነው የሚመክረው። ና ያ ከሆነ ደግሞ ከጥንካሬና ከምናምነው ነገር ጋር ትልቅ ቦታ እንደርሳለን ብዬ አስባለሁ። ህሊና፣ እንግዲህ ከመስራቾቹ አንዱ የሆንሽበት የሎ ሙቭመንት ወይም የሎ ንቅናቄ አስታውሳለሁኝ። ታዳጊ ወጣት ሀናና ላሎንጎ ላይ የደረሰው ጥቃት እንደ ሀገር ባስደነገጠበት እና ባስቆጣበት ጊዜ የእናንተ ንቅናቄም ይሄ ነገር መጣራት እንዳለበት፣ ይሄ ነገር መወገድ እንዳለበት መወገድ እንዳለበት ያሳስቡ ከነበሩት ውስጥ አንዱ እናንተ ናችሁ። ፕሬዚደንት ባራክ ኦባማም ሆኑ ዛሬ ለማታ ደግሞ የሸኟችሁ ሊንዳ ቶማስ ግሪንፊልድ ሴቶች መከበር አለባቸው፣ የሴቶች መብት መከበር አለበት፣ ሴቶች መማር አለባቸው የሚለውን ነው ደጋግመው ሲያሳስቡ የነበሩ። ምን መደረግ አለበት? እንዲህ ያለው ጥቃት በደል እንዲቆም ምንድን ነው መደረግ ያለበት? እንዴት ነው ሪዚስታንስ አለ። ሰዎች ሴቶች ሲባል የሴቶች ሙቭመንት ሲባል ከሀና ኬዝ ጀምርና የሀና ኬዝ እኛ እንደ ግሩፕ እየራሳችን የሆነ አቋሙ ይዘን ነበር ከኛ ውጭ ግን ኢንዲፔንደንት ጀስቲስ ፎር ሀና የሚባሉ ሰዎች ነበሩ። ይህንን ፕሮጀክት ራን ሲያደርጉት የነበሩ ከሌሎመንት ውጭ እና በየትኛውም ሰዓት ግን የማንኛውም አይነት ፍትህ መጓደል ወይም ጥሩ ያልሆነ ነገር ሲፈጠር ሳይ ልክ እንደ ማንኛውም ሰው የራሴ የሆነ ነገሮችን ማድረግ እፈልጋለሁ። አንደኛው የሴቶች ጉዳይ ነው። ሴት ስለሆንኩኝ ብቻ ሳይሆን በቃ ሰው ስለሆነን የሴቶች ጉዳይን ይዘን ሄዳለን። ሴቶች ማለት ሰዎች ማለት ናቸው። አፍሪካ ውስጥ ደግሞ የሴቶችና የወንዶች እኩልነት አለመኖር የሚታይበት ብዙ መልኩ ብዙ መገለጫ አለው። የእያንዳንዱ ማህበረሰብ እየራሱ አለ። አፍሪካ ተብሎ ጀኔራላይዝ ባይደረግም እያንዳንዱ ማህበረሰብ የራሱ መገለጫዎች አሉት። ሴቶች ጠዋት 11 ሰዓት ሲነሱ ወንዶች ከእንቅልፋቸው ሁለት ሰዓት ከመነሳታቸው ሊጀምር ይችላል። ሴቶች በማታ ከስራ ሰርተው መመለስ አለመቻላቸው ሊሆኑ ይችላል። ሌላ ሰው ላይ ያስፈልጋቸው ይገባል። ምክንያቱም መንቀሳቀስ የማይችሉበትን አካባቢ ሊኖሩ ይችላሉ። እና ሴቶችን ሁኔታ ስናወራ ለሴቶች መልካም ነገር የምንመኝ ከሆነ ካለንበት ከምንፈጥርላቸው ሁኔታ ነው መነሳት ያለብን። እንዴት ነው የምናያቸው? እንዴት ነው ቤት ውስጥ እንዲሳተፉ የምናደርጋቸው? እንዴት ነው ውጭ ሲሳተፉ ምንድን ነው የሚመስለን? ቢሮ ውስጥ የምትሰራ አንድ ሴት፣ የአለቅነት ቦታ ያላት ሴት እንዴት ነው የምናያት? አለቅነት ሴቶች አለቃ ሲሆን እንዴት ነው የምናያቸው የስራ ቦታ ላይ አድማጮች ከህሊና ብርሃኑ ጋር ቆንጂት ያደረገችው ውይይት አላበቃም፣ በመጪ ሳምንት ይቀጥላል። ለዛሬው እናመሰግናለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። የሰዎችን ሕገ ወጥ መናገድ ለማስቀረት በመላው ዓለም የሚካሄዱ ጥረቶች ካለፉት 15 ዓመታት ወዲህ በተጠናከረ ሁኔታ እየተካሄዱ ይገኛሉ። እነዚህን ጥረቶች ለማፋጠን ከዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር የሚገኘው እገዛ እንደ አውሮፓ አቆጣጠር ከ2000 ዓ ም ወዲህ በመላው ዓለም አገልግሏል። የዘንድሮ የ2015ቱ የውጭ ጉዳይ ሚኒስቴር የድጋፍ ሪፖርት የ188 አገሮችንና ግዛቶችን ከዘመናዊ ባርነት አላቋል። የብዙ አገሮች መንግስታት ህገወጥ የሰዎች መናገድን ሲዋጉ ለሰለባዎችም ከለላ መስጠትን ያካትታሉ። በዚህ ብቻን ሳይገቱ ከመሰረቱ ወንጀሉ እንዳይፈጸምም ይታገላሉ። ቀስ በቀስ ታዲያ ይሄ ዘመናዊ ባርነት ተግባራዊ እንዳይሆን ዓለም አቀፍ ጥረትና ዘመቻ ተካሂዷል፣ እየተካሄደ ነው። ይህ ሁሉ ጥረት ተደርጎ ግን በብዙ ሚሊዮን የሚቆጠር ሕዝብ ለግዳጅ ሥራ መጋለጡና ሌሎችን ለማበልጸግ ጉልበቱን መገበሩ አልቀረም። ዓለም አቀፉ የሠራተኞች ድርጅት አይኤልኦ እንዳስቀመጠው ለጉልበት ሥራም ሆነ ለነጻ የወሲብ አገልግሎት መናገድ የተካሄደባቸው ሰዎች በዓመት እስከ 150 ቢሊዮን ዶላር ትርፍ አስገኝተዋል። እንደ አውሮፓ አቆጣጠር በ2012 ደግሞ 14.2 ሚሊዮን ሰለባዎች እንደነበሩ አይኤልኦ ግምቱን አስቀምጧል። ይህም በእርሻ፣ በኮንስትራክሽን፣ በቤት ውስጥ ሥራ፣ በፋብሪካዎች፣ በሌሎችም የግዳጅ ሥራ መሆኑ ነው። ብዙውን ጊዜ በግዳጅ ስራ የሚገኙ የምርት ውጤቶች በውድ ዋጋ ከመሸጣቸውም በላይ አያሌ ድንበሮችን አልፈው ይቸበቸባሉ። ትላልቅ ፋብሪካዎችም በእንደዚህ ያሉ ምርቶች ላይ በመተማመን ትርፋቸውን ከዚያው አንጻር የሚያሰሉ መሆናቸው ይታወቃል። እነዚያ ለገበያ የሚቀርቡ ምርቶች ታዲያ በባርነት በተያዙ ሰዎች እንደሚመረቱ አይገነዘቡም ወይም አይረዱም። ነገሩን በቀላሉ ለማስቀመጥ ስልካችን ለመስራት ጥቅም ላይ የዋሉ ነገሮች የግዳጅ ሥራ ውጤቶች መሆናቸውን ማወቅ ብቻ በቂ ነው። በቢሮ ኮምፒውተራችን ውስጥ ያሉ ትናንሽ ነገሮች የግዳጅ ሥራ ውጤት በሆኑ ቁሳቁሶች የተሰሩ ሊሆኑ ይችላሉ። ወይም ደግሞ ያን ጣፋጭ ምግብ የሚያዘጋጁ የጽዳት ሥራ የሚሰሩ በዘመናዊ ባርነት ተይዘውና ተገደው የተሰማሩ ሊሆኑ ይችላሉ። ይህን በዓለም አቀፍ ደረጃ የተዛመተውን የሰዎች ህገወጥ መናገድ ወይም ዘመናዊ ባርነት ለማቆም የአንድ ወገን ጥረት ብቻውን በቂ አይደለም። የግሉ የሥራ ዘርፍና የንግዱ ተቋማት ተጠቃሚዎች ሁሉ ሊረባረቡበት ይገባል። የንግዱ ዘርፍ መሪዎች ፀረ የሰዎች መናገድ ፖሊሲዎችን አውጥተው ሲያበቁ ተግባራዊ የሚሆኑበትን መንገድ መቀየስ ያስፈልጋቸዋል። መንግሥታት ደግሞ የሕግ የበላይነት በሥራ እንዲተረጎም ቢረዱ በግዛቶቻቸው የሚካሄዱ የሰዎች መናገድም በቅርብ ቢቆጣጠሩና የሰራተኛውን መብት የሚያስከበሩ ተቋማትን ቢመሰረቱ አጥጋቢ ውጤት ይገኛል። ተናጋጁና የንግድ ውጤት ተጠቃሚውም ሕጋዊ ምርቶችን ለመግዛት ቢተባበር በቂ ውጤት ይኖራል። ዘመናዊ ባርነት እንደምን ሊካሄድ ይገባል የሚባል ሳይሆን መቆም ያለበት ወንጀል ነው። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። የማጠቃለያ ዜና እናሰማችሁ። በዘንድሮ ክረምት በአብዛኞቹ የኢትዮጵያ አካባቢዎች የዝናብ እጥረት መከሰቱን ብሔራዊ ሜቴሮሎጂ ኤጀንሲ አስታወቀ። ለችግሩ ምላሽ ለመስጠት በምክትል ጠቅላይ ሚኒስትሩ የሚመራ ብሔራዊ የአደጋ መከላከል ኮሚቴ መቋቋሙ ተገልጿል። እጥረቱ በሰውና በእንስሳት ላይ ያደረሰው ጉዳት ምን አይነት እንደሆነ መንግስት እስካሁን ያወጣው ዝርዝር መረጃ የለም። የደቡብ ሱዳን ፕሬዚደንት ሳልቫኪር ማያርዲትና የተቃዋሚዎቹ መሪ ዶክተር ሪያክ ማቻር የሰላም ስምምነቱን ለማጠናቀቅ ነገ አዲስ አበባ እንደሚገቡ የኢጋድ ዋና አደራዳሪ አቶ ስዩም መስፍን አስታውቀዋል። ሁለቱ መሪዎች እንደሚገናኙ የተሰማው ተደራዳሪዎቹ ወገኖች ወደ ስምምነት ስለመቃረባቸው ምንም ፍንጭ ባልታየበት ሁኔታ ነው። እስላማዊ መንግስት ነኝ የሚለው ቡድን የግብፅ ቅርንጫፍ ባለፈው ወር የጠለፈውን ክሮኤሽያዊ አርዶ መግደሉን ዛሬ አስታውቋል። የሶሪያ መንግስት ዋና ከተማ ደማስቆ አካባቢ ባካሄደው የአየር ድብደባ ቢያንስ 36 ሰው መገደሉን የሀገሪቱ የመብቶች ተሟጋቾች አስታውቀዋል። አማጽያኑም እንደዚሁ ባደረሱት ከባድ ድብደባ ቢያንስ 6 ሰው መገደሉ ታውቋል። ቻይና የገንዘቧ ምንዛሪ ለሁለተኛ ተከታታይ ቀን እንዲያሽቆለቁል ዛሬም ፈቅዳለች። አፍሪካ ውስጥ አዲስ የልጅነት ልምሻ ወይም የፖሊዮ ምልክት ሳይታይ አንድ ድፍን ዓመት ማለፉ ተገልጿል። የመጨረሻው የፖሊዮ መተላለፍ የታየው ባለፈው ዓመት ሶማሊያ ውስጥ የነበረ ሲሆን የሶማሊያ መንግስት እስካሁን ድረስ በይፋ አላሳወቅም ከኢትዮጵያ ሜቴዎሮሎጂ ኤጀንሲ ያገኘ ነው አዲስ መረጃ ዛሬ የወጣ መረጃ፣ ነገ አዲስ አበባ ዝናባማ ትሆናለች። ፀሐያማ ከምትሆነው ጎዴ በስተቀር አብዛኞቹ የሀገሪቱ ክፍሎች ዝናብ ነገ እንደሚያገኙ ተገልጿል። አንድ የዩናይትድ ስቴትስ ዶላር 20 ብር ከ79 ሳንቲም ነው ዛሬ የተመነዘረው። አሌላና ርትባርጋኝዳለች ከሃገር አታውሩልኝ ሌላ ከእሷ ዜና ብቅር። የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። ነገ እንደተለመደው ከምሽቱ ሶስት ሰዓት ላይ እንገናኛለን። እስከዚያው ሰለሞን ክፍሌና እኔም ሰሎሞን አባተንን የትግርኛ ዝግጅት ይከተላል። ከኛ በኩል አብራችሁን ስለቆያችሁ ስላመሻችሁ፣ ከልብ እናመሰግናለን። እስከ ዝግጅታችን ፍጻሜ ከመሐሙድ አህመድ ጋር እንተዋችሁ አታውሩልኝ ሌላ ከሷ ዜና በቀር ደርሰን አታውሩልኝ ሌላ ከሷ ዜና በቀር

Malta